የናሚቢያ የመገበያ ገንዘብ የአገሪቱን የታሪክ ክፍል ለማስታወስ ጥሩ መንደርደሪያ ይሆናል። አብዛኛዎቹ የናሚቢያ ገንዘቦች የተዘረጋ ባርኔጣ ራሳቸው ላይ ደፉ የሄንድሪክ ዊትቦይ ፎቶግራፎች አሏቸው። ሄንድሪክ የጀርመን ቅኝ ገዢዎችን ለመፋለም የናማ ጦረኞችን በማደራጀት ይታወቃሉ። በደፈጣ ውጊያ ስልታቸው በብዙዎች ዘንድ እናንሴባ ጋይብ ጋቤማባ በመባልም ይጠራሉ። እባቡ በሳር ውስጥ እንደማለት ነው። ሄንድሪክ ዊትቦ የተወለዱት በአንድ ወቅት በደቡብ ምዕራብ አፍሪካ በአርብቶ አደርነት ይተዳደሩ ከነበሩት እጅግ ከሚከበሩት የናማ ሰዎች ቤተሰብ ሲሆን ዘመኑም እንደ ጎርጎሪዮስ አቆጣጠር በ1830 ነበር። ናማዎች በኋላ ላይ ቋሚ መኖሪያቸውን ደቡብ ናሚቢያ ላይ አድርጓል። ሄንድሪክ ዊትቦይ ከተጎራባቾቹ የሄሬሮ ህዝቦች ጋር ባደረጉት ተደጋጋሚ ጦርነት ዝናና አትርፏል። ሆኖም በ1890 ዎቹም የጀርመን ቅኝ ገዢዎች በናማና በሄሬሮ ግዛቶች ላይ ሲስፋፉ ሄንድሪክ በአፋጣኝ ነበር ስልታቸውን የቀየሩት። የሄሬሮ ጠላቶቻቸውም ከጀርመኖች ጋር በሚደረገው ፍልሚያ እንዲተባበሩ ጥሪ ያስተላልፏል። የአካባቢው ነዋሪ ጡረተኛው ፖለቲከኛና ገበሬ አንቶን ቫን ቪተርሻይም ያብራራሉ። ሄንሪክ ዊትቦይ ዋስ ኦልዌይስ ትራይንግ ቱ ዩኒፋይ። ሄንሪክ ዊትቦይ ሰው የጋራ ጠላቶቹን ለመፋለም በአንድነት እንዲቆም በተደጋጋሚ ይጥሩ ነበር። በጎጠኝነት አልያም በዘረኝነት ስር የጋራ ጠላት እንዳደፈጠ እኔም እንደሚታየኝ መግለጥ አለብኝ። የጀርመን ቅኝ ገዢዎች ጎሳዎቹን ከፋፍለው በማናቆር የተጠመዱበት የከፋፍለህ ግዛ ስልትን ሄንድሪክ በደንብ አጤነዋል። ጎጠኝነት ሁሌም እንዲህ ነው። ሄንድሪክ ዊትቦይ ከጃኮብ ሞሬንጋ ጋር በመሆን ህዝቡን እየመሩ ከጀርመኖች ጋር መራር ተጋድሎ ፈጽሟል። በ1893 ጀርመኖች በሄንድሪክ ዊትቦይ መንደር ላይ ጥቃት አድርሰው በ1 ሰዎቹ የሚቆጠሩ ሰዎችን ገደሉም። ይህም ሄንድሪክ ዊትቦይ ስልታቸውን ዳግም እንዲቀይሩ አድርጓል። ከጀርመኖች ጋር ስምምነት በመፈራረም የናማ አርበኞች ከሌሎች ጎሳዎች ጋር እንዲዋጉ መሳሪያ ያቀብሉም ነበርን። ከ10 ዓመት ግድን በኋላ ግን ሄንድሪክ ዊትቦይ በቃቸው። በ1904 አዛውንቱ አርበኛ ናማዎችን እየመሩ ጀርመኖች ላይ አመፁ። እናም ከዓመት በኋላ በጦር አውድማ ወደቁ። ጀርመኖችም በሀያ አንደኛው ክፍለ ዘመን ከተፈጸሙ የጅምላ ጭፍጨፋዎች ቀዳሚ በሚባለው በዚህ ግድያ የናማና የሄሬሮ ሰዎችን በአሰቃቂ መልኩ ጨረሱ። የሄሬሮና የናማ አመፅ ከሽፎ ሊሆን ይችላል። የሄንድሪክ ዊትቦይ በጋራ የመታገል ጥሪ ግን እንደ ታላቅ መሪ ስማቸው ምንጊዜም በመልካም እንዲነሳ ጽኑ መሰረት አስይዟል። ሄንሪክ ዊትቦይ ትተውልን ስላለፉት ቅርስ ስንዘክር ሕዝቦችን ስለ ማዋሃዳቸው፣ የተለያዩ ጎሳዎች ከውጭ በሚመጣ ማናቸውም ጠላት ላይ አብረው እንዲነሱ በማስተባበር የነበራቸው ርዕይንም ማሰብ ያለብን ይመስለኛል። ጎጠኝነትና ዘረኝነት ለእኛ ለናሚቢያውያን የወደፊት ዕጣ አደገኛ ጋሬጣዎች ናቸው። ከናሚቢያ የመገበያያ ገንዘቦችና የጎዳና ስሞች ባሻገር ሄንድሪክ ዊትቦይ ትውስታቸውን በማስታወሻ ጽሁፋቸው ትተውልን አልፏል። ከእለታዊ መዘክር ግለ ታሪክ ሰነዳቸው ባንዱ ስለ ሀሳቦቻቸው፣ ስለተለዋወጧቸው ጦማሮችና ስላገኟቸው ሰዎች ከትቧል። ጽሁፎቹ ሄንድሪክ ዊትቦይ ስለ ቅኝ አገዛዝ አደጋ ይታያቸው የነበረውን በትንቢት መልክ ያመላክታሉ። ሄንድሪክ ዊትቦይ በናሚቢያ ጸረ ቅኝ አገዛዝ ተጋድሎ ያበረከቱት አስተዋጽኦ ዓለም አቀፍ እውቅናን አጎናጽፏቸዋል። የተለዋወጧቸው ደብዳቤዎቻቸውና ግለ ታሪክ ጽሁፋቸው በተባበሩት መንግሥታት የትምህርት የሳይንስና የባህል ድርጅት በምህጻሩ ዩኔስኮ ተመዝግቧል።